በሲዳማ ለመጪው የክልል ምርጫ ውሳኔ ሕዝብ ለማድረግ ቅስቀሳዎች እየተካሄዱ ናቸው። ዝርዝሩን ዮናታን ዘብዲዎስ ከሐዋሳ ይዟል። ለሲዳማ ውሳኔ ሕዝብ ቅስቀሳ ዛሬ በሐዋሳ ከተማና በዞን ወርዳሽ ተጀምሯል። ሻፌታን በመምረጥ የሲዳማን ክልል እውን እናደርጋለን። ሻፌታን መምረጥ ልማትንና አንድነትን መምረጥ ነው። መጪው ጊዜ የስዳማ ክልል ነዋሪዎች ብሩህ ነው። ሁሉም ያለ ልዩነት እኩል የሚቋደሱት ማዕድ የሆነውን ሻፌታን ይምርጡ። የስዳማ ዞን በክልነት እንዲዋቀር የሚፈልገው ወገን ሻፈታ ይምረጥ ብሎ ቅስቀሳ በማካድ ላይ ሲሆን ቅስቀሳውን እየመራ ያለው የስዳማ ዞን መንግስት ነው። የስዳማ ዞን አስተዳዳሪ አቶ ደስታ ሌዳሞ መስቀል አደባባይ ወጥተው ስዳማ ክልነቱን የሚያረጋግጥበት ነው ያሉትን የሻፈታን ምልክት ይምረጡ ሲሉ ቅስቀሳውን በይፋ አስጀምረዋል። ቦጫሱ ስቶኑ ወለጶቴ ተባራቲ ብር አለሚና ሊዮን ያናፈ ቆሬ ሰማተ ማላቲ ከሻፌታሆ ሲዳሙ ቄላኖ ነው። የቅስቀሳ ፕሮግራም ከጥቅምት 25 እስከ 30 በይፋ የሚካሄደውን ፕሮግራም በማስመልከት ነው የቅስቀሳው ፕሮግራም በይፋ መከፈቱን አብስረዋል። በመጀመሪያ ደረጃ፣ ሁለተኛ ደረጃ ያስተላለፉት መልእክት ምልክታችን ሻፌታ ነው፣ ሻፌታን ምረጡ የሚል መልእክት አስተላልፈዋል። በሶስተኛ ደረጃ ደግሞ ከጥቅምት 26 እስከ ህዳር ስድስት የመራጮች መዝገባ ይካሄዳል። ሁሉም መራጮች በነቂስ ወጥተው በመራጭነት እንዲመዘገቡ ጥሪ አቅርበዋል። ከዛን ውጪ ደግሞ ሲዳማ ብሄር በቃብነቱ ይታወቃል። ያን ባህሉን በጠበቀ መልኩ ቅስቀሳ ሲናካሄድ ከዚህ ከአሁኑ ሰዓት ጀምሮ ማለት ነው። ስለዚህ ቅስቀሳችንም በጣም በዲስፕሊን እና የሲዳማን አቃፍነት ባህሉን እና እሴቶቹን በሚገልጽ መልኩ መሆን አለበት ብለው ጠቅለል አድርገው ያሰላልፉት መልእክት ሲዳማ ወላባው ቅስቀሳው ዛሬ ይጀመራል መባሉን ተከትሎም የሲዳማ በክልል የመደራጀት ጥያቄ ደግፈው አደባባይ ለወጡ የብሔረሰብ ክፍሎችም አስተዳዳሪው መልእክት አስተላልፈዋል። በአንጻሩ ደግሞ የምርጫ ጉዳይ እስከሆነ ዘንዳ ሁለት የተለያዩ ፍላጎት ያላቸው ቡድኖች የሚሳተፉበት መሠረታዊ ጉዳይ በመሆኑ ከደቡብ ክልል ጋር መቆየት እንፈልጋለን ለሚሉ ወገኖች የምርጫ ቦርድ የሰጠውን የጎጆ ምልክት ይዞ ለቅስቀሳም የወጣ አካል እስካሁን አልተስተዋለም አቶ ደስታም ለክልሉ የመንግስት ቴሌቪዥን ጣቢያ ትላንት በሰጡት ቃል ከምርጫ ቦርድ ጋር በመቀናጀት ውሳኔ ህዝብ ለማስፈጸም በቂ ዝግጅት መደረጉን አስታውቀው ተጨማሪ የምርጫ ጣቢያ እንዲፈቀድ ለምርጫ ቦርድ ጥያቄ ማስገባታቸውን አሳውቀዋል በተጨማሪ ለፊት ለጸጥታ አካላትና ለታዛቢዎች በውሳኔ ህዝብ ወቅት ላለባቸው ኃላፊነትና ግዴታዎች የግንዛቤ ማስጨበጫ ስልጠና ዛሬ ተሰጥቷል የአዋሳ ከተማ ከፍተኛ ፍርድ ቤት ዳኛና አሰልጣኝ የሆኑት አቶ መብራት መስፍን የተጣሉ ክልክላዎችን ተናግሯል ድምፅ ከመስጠት በፊት ያሉት ከቅስቀሳ ጋር ተያይዞ ማየት ይቻላል ለምሳሌ ሃይማኖታዊ ተቋማቶች ላይ ቅስቀሳ አለማድረግ በመንግስት መስሪያ ቤቶች ቅስቀሳ አለማድረግ በገበያ ውስጥ ከአምስት መቶ ሜትር ክልል ግብ ውስጥ አለማድረግ በትምህርት ቤት አምስት መቶ ክልል ውስጥ ቅስቀሳ አለማድረግ እነዚህ እነዚህ ነገሮች የተከለከሉ ናቸው የተለጠፉ ፖስተሮችን መቅደድ እነዚህ እነዚህ የመሳሰሉ ነገሮች የተከለከሉ ናቸውና እነዚህ የወንጀል ተግባራቶችን እንዳይፈጸሙ መከላከልና ከተፈጸሙ ምርመራ ማጣራት ሂደት ነው ሁለተኛው በድምጽ መዝገባ ሂደት የሚፈጠሩ ናቸው ለመመዝገብ ብቁ ያልሆነ ሰው እመዘገባለሁ በሚል የምርጫ ጣቢያ ላይ በመምጣት አተካራ የመፍጠር ሂደቶች ሊኖሩ ይችላሉ። በድምፅ መስጫ ዕለት ደግሞ ሰክሮ መምጣት፣ ጦር መሳሪያ ይዞ መምጣት የተከለከሉ ተግባራቶች ናቸው። የተለያዩ ምልክቶችን የዚህ የመወዳደሪያ ምልክቶችን ይዞ ወደ ምርጫ ክልል መግባት የተከለከሉ ተግባራቶች ናቸው እና ተግባራቶቹን እንዲያውቁና እነዚህ ተግባራቶች ተፈጽሞ ሲገኙ ደግሞ ምርመራ አካናውኖ ቅታ ለህግ ፊት ግልጽ በሆነ ችሎት ውሳኔ የመስጠት ተግባራቶች እንዲከናውኑ ነው እና በተለይ እያንዳንዱም ሰው የፖሊስ አባላትም አስቀድሞ የመከላከል ተግባር የሚፈጽም እንደመሆኑ መጠን ግንዛቤ መፍጠርን ስራም አስቀድሞ መስራት የሚጠበቅበትን ይሄንን የሚተላለፈውን ሰው አስቀድሞ የመገሰጽ የመምከር ተግባር መወጣት ከወዲሁ እንዲያስችለው ለማድረግ ነው። ስልጠና ይሰጠን ያለ ከአዋሳ ከተማ ፖሊስ መምሪያ ምክትል ኮማንደር ደረሰ ቡሳሮ ደግሞ በአዋሳ ከተማ የምርጫ ሂደቱ በሰላማዊ መንገድ እንዲከናወንና የጸጥታ ስጋት ለማስቀረት ቅንጅት መፍጠራቸውም ተናግሯል። በዚህ የምርጫ ቦርድ ካስቀመጠው ክልክላዎች የተለያየ ለወንጀል መነሻ ይሆናል ብለው ያስቀምጡትንም እኛም በአጽንኦት በቆራጥነት በታማኝነት ተቀብለን አባሎቻችን በዛው መልክ ነው ኢንፎርሜሽን ወይም ኦሪንቴሽን የሰጠ ነው። ነገ ለሚጀመረው የመራጮችን ምዝገባ በምርጫ ቦርድ ስልጠና የወሰዱ 5500 የምርጫ አስፈጻሚዎች ወደ ተመደቡበት 1692 የምርጫ ጣቢያዎች ገብተዋል። እንደ ምርጫ ቦርዱ መርሃ ግብር ከሆነም ዛሬ የተጀመረው የምርጫ ቅስቀሳ ለተከታታይ አምስት ቀናት የሚቆይ ይሆናል። የሲዳማ ውሳኔ ሕዝብም ህዳር አስር ይከናወናል ተብሎም ይጠበቃል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም don't worry.